ምድር እስከ ህዋ፣ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ ያገር ልጆች። ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እንሆ ተጀምሯል። ባሳለፍነው ሳምንት ዘርፈ ብዙ ጠቀሜታ ያለውን የመሬት ምልከታ ሳተላይት ለአየር ንብረት ለውጥ ምርምር የሚሰጠውን ጠቀሜታ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። መሬት እና አየር ንብረት የተያዘ ነው። በዚህ ዩኒቨርስቲ ውስጥ ባለ አንድም ነገር ብቻ ነው የሚንቀሳቀስ የለም የተያዘ ነገር ነው መሬት አሁን ለምሳሌ መሬት ማለት ይሄ አፈሩ ብቻ ሳይሆን መሬት ላይ ያለው ውሃውንም ዛፉንም። ስለዚህ የዛፍ መኖር የአየር ንብረቱን ይለውጧል። የዛፍ መኖር አየሩን በአካባቢው ያለውን አየር አቀዘቀዘ። ምክንያቱም ዩፖ ትራንስፓሬሽን ነው ይባላል። በዛሬው መሰናዷችን ደግሞ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ለሀገር እድገት ያለውን አበርክቶ የሚዳስስ መሰናዶ እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ ምርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ የጂኦስፓሻል መረጃ ስለ ምድር ገጽና ባህርያቱ መረጃን የያዘና በተለያዩ ዘርፎች ዘላቂ ልማትን ለማረጋገጥ ወሳኝ ሚና የሚጫወት ነው። አዳዲስ የመሰረተ ልማት ፕሮጀክቶችን ለመንደፍና ተግባራዊ ለማድረግ የጂኦስፓሻል መረጃ መሰረታዊ ነው። መንገዶችን፣ ድልድዮችን፣ የባቡር መስመሮችን፣ የፍሳሽ መስመሮችንና የመገናኛ አውታሮችን ያለ ጂኦስፓሻል መረጃ መገንባትም ሆነ ጥቅም ላይ ማዋል የሚታሰብ አይደለም። ከዚህ በተጨማሪም የተፈጥሮ አደጋዎች እንደ ጎርፍ፣ የመሬት መንቀጥቀጥ፣ የመሬት መንሸራተት ያሉ ክስተቶችን ለመለየትና የጥንቃቄ እርምጃዎችን ለመውሰድ የጂኦስፓሻል መረጃ ከፍተኛ ጠቀሜታ አለው። ዶክተር ብርሃን ገሰሰ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሪሞት ሴንሲንግ ክፍል መሪ ስራ አስፈጻሚና ተመራማሪ እንዲሁም አቶ ከማሁ አብርሃም በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአየር ላይ ቅየሳ መሪ ስራ አስፈጻሚና ተመራማሪ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አሁን ያለበትን ደረጃ ያስረዱናል <tuneaan> ከ2005 <tuneaan> <tuneaan> <tuneaan> <tuneaan> እንደ ኢትዮጵያን አቆጣጠር ጀምሮ ኢትዮጵያ ወይም የእንጦጦ ኦብዘርቫቶሪ እንደ ሪሰርች ሴንተር ከተቋቋመ በኋላ ይሄ ፕሮግራም ወይም ይሄ የሳይንስ ዘርፍ በደንብ መሠረት እየጣለ ስር እየሰደደ ያለበት ሂደት አለና ፕሮግራሙ በአሁኑ ሰዓት በደንብ እየተስፋፋ ያለበት ሂደት ነው ያለው። ሶ ይሄ ፕሮግራም እንደ አዲስ በተለይ የእንጦጦ ኦብዘርቫቶሪ እና ምርምር ማዕከል ከተቋቋመ በኋላ ምን አይነት ውጤቶችን ወይም ትሩፋቶችን አግኝተናል ስንል፣ አንደኛ እንጦጦ ኦብዘርቫቶሪ ሪሰርች ሴንተር እንደ ምርምር ማዕከል በስፔስ ዘርፍ የምርምር ስራዎችን በስፔስ ዘርፍ ስንል እንግዲህ ስፔስ ሳይንሱ አለ፣ ቴክኖሎጂው አለ፣ ከስፔስ ደግሞ የሚገኙ መረጃዎችን እንዴት ጥቅም ላይ እናውላለን የሚለውን ነገር በተመለከተ ሰፋፊ የምርምር ስራዎች እንዲሰሩ ሲያግዝ ቆይቷል። እና አሁንም ብዙ ስራዎች እየተሰሩ ነው ያለው። ሁለተኛ የዚህ ተቋም አሁንም መመስረት ቅድም እንዳልነው የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት በተለይም ደግሞ ከሁለት ሺህ ስምንት ጀምሮ ተቋቁሞ አዲሱ የስፔስ ሳይንስና ጆ ስፓሻል ኢንስቲትዩት እስከሚቋቋም ድረስ በነበረበት ሂደት ያንን ኢንስቲትዩት ተፈጥሮ ያ ኢንስቲትዩት ብዙ ስራዎችን ሲያከናውኑ የቆየበት ሂደት ነበር ያለው። ሶ በሶስተኛ ደረጃ እንግዲህ እነዚህን ሁለት ተቋማት የእንጦጦ ኦብዘርቫቶሪ ሪሰርች ሴንተር፣ ከዛ የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አሁን ደግሞ የስፔስ ሳይንስ እና ጆስፓሻል ኢንስቲትዩትን መሰረት አድርገን ሰፋፊ ሆኖ የሳይንስ ፖፕላራይዜሽን ወይም የሳይንስ የስፔስ ሳይንስን የጆስፓሻል ዘርፍን የማስተዋወቅ ስራዎች በሰፊው እየተሰሩና እየተከናወኑ የሚገኙበት ሂደት አለ። በአራተኛ ደረጃ ቴክኖሎጂዎችን የመተዋወቅ በጂኦስፓሻል ዘርፉም በስፔስ ዘርፉም ቴክኖሎጂዎችን የመታወቅ ቴክኖሎጂዎችን ባለቤት የማድረግ ስራዎች ሲሰሩ ቆይተዋል። እንደ ኤግዛምፕል ብንወስድ ለምሳሌ የመጀመሪዋ የኢትዮጵያ እርዝ ኦብዘርቬሽን ሳተላይት ኤትረሷን የምንላስ ሳተላይት በፈረንጆች አቆጣጠር በ2019 ወደ ህዋ የተላከችበት ሂደት ነበር። ወደ ጆ ስፓሻል ዘርፍም ስንመጣ የተለያዩ ካሜራዎች ወይም ሴንሰሮች አሉን። እነዚህ ካሜራዎችን ሴንሰሮችን በመጠቀም የከፍታ መረጃዎችን የአየር ካርታዎችን በሚፈለገው መጠንና በሚፈለገው ስኬል መረጃ ማሰባሰብ የተቻለበት ሂደት ነው ያለ። ይሄም በሰፊው ብዙ ስራዎች እየተሰሩ ያሉበት ሂደት አለ። የጁ ስፓሻል ዘርፉ ረዘም ያለ ጊዜ ነው ኢትዮጵያ ውስጥ የቆየው። ሆኖም ግን እስከ ሁለት ሺህ ዓመተ ምህረት ድረስ ማለት እንችላለን፣ በጣም ውስን የሆኑ ዘርፎችን ብቻ እየጠቀመ ነበረ የቆየው ስፔሲፊካሊ የመሬት ዝርጋታንና አቪዬሽን ዘርፍ ላይ በብዛት እዛ ላይ ነበረ ተሳትፎ ሲያደርግ የነበረው። ከዛ ውጭ ደግሞ ሚሊተሪ ላይ ያው ቶፖግራፊ በጣም አስፈላጊ ስለሆነ የቶፖግራፊ ካርታ በመስጠት ላይ የተገደበ ነበረ ማለት እንችላለን። ከ2000 ዓመተ ምህረት በኋላ ግን በጣም ሰፋፊ የልማት ጥያቄዎች እየተነሱ አገርም እያደገ የእድገት ጥያቄዎችም እየሰፉ ስለመጡ ከዛ ጊዜ ጀምሮ በጣም እንትኑ እየሰፋ ሄዷል ማለት እንችላለን። ለምሳሌ የመጀመሪያው ከጆስ ፓሻልን በትልቁ ኢትዮጵያ ውስጥ ትልቅ ዘርፍ ውስጥ እንዲገባ ያደረገው የከተማ የመሬት ይዞታ ምዝገባ መነሻ በማድረግ ነበረ። በሁለት ሺህ ሁለት ዓመተ ምህረት አካባቢ የሀያ ሶስት ከተሞችን የመሬት ይዞታ ማረጋገጥ አስፈለገና በዛ ሰዓት ያው መነሻ የሚሆን መረጃ ግዴታ ያስፈልጋል። ምክንያቱም እግር በግር እየተሄደ የእያንዳንዱን መሬት መለካት ስለማይቻል ማለት ነው። እንደ የአንድ ከተማን እንኳን እንደዛ በእግር በግር እየሄድን ለካ ብንል አመታት ሊፈጁብን ይችላሉ። ስለዚህ በአጭር ጊዜ ሀያ ሶስት ከተሞችን መረጃ መሰብሰብ የሚችል እና የይዞታቸውን መለካት የሚችል ቴክኖሎጂ ሲፈለግ በጆስ ፓሻል ዘርፍ የአየር ቅየሳ የሚባል አለ። ሶ በአየር ላይ ቅየሳ ቢሰራ በአመት ወይ በሁለት አመት ይህን ነገር መጨረስ እንደሚያስችል ተጠንቶ የአየር ቅየሳ በ2002 በ2003 ዓመተ ምህረት አካባቢ ተጀመረ ማለት ነው። ከዛ ጊዜ ጀምሮ ወደ መቶ የሚጠጉ ከተሞች መረጃ ተሰብስቧል ማለት ነው። በጣም በከፍተኛ ጥራት ቤቶችን ሊያሳይ በሚችል፣ አጥሮችን ሊያሳይ በሚችል፣ ይዞታዎችን በሙሉ ቁልጭ አድርጎ በሚያሳይ ምስል የተደገፈ መረጃ ተሰብስቦ ለብዙ የማህበረሰብ ክፍሎች አዲስ አበባን ጨምሮ ማለት ነው የይዞታ ማረጋገጫ መስጠት ተችሏል ማለት ነው። ከሱ ጋር በተያያዘ ደግሞ የገጠሩም እንደዛው ነው። የከተማ ብቻ ሳይሆን የገጠር መሬቶችን መመዝገብ አለባቸው፣ እርሻዎች መመዝገብ አለባቸው። ስለዚህ የገጠር መሬትንም እንደዚሁ ወደ አራት መቶ ሺ ስኩዌር ኪሎ ሜትር የሚሆን የገጠር መሬት በአየር ቀየሳ ሰር ቤት ተደርጎ ለሰላሳ ሚሊየን የሚሆን ገበሬዎች የይዞታ ማረጋገጫ መስጠት ተችሏል ማለት ነው። ይሄ እንግዲህ ምንድን ነው የሚያሳየን መጨረሻ ላይ የይዞታ ማረጋገጫ መስጠቱ ብቻ አይደለም። አሁን ኩታ ገጠም እርሻ ሲባል ብዙ ጊዜ እንሰማለን ገጠም እርሻ ጆስ ፓሻል ባይኖር ብዙ ጊዜ በጣም አስቸጋሪ ነው የሚሆነው ለመተግበርም ማለት ነው። ምክንያቱም ኩታ ገጠም ስናደርግ ወይም የአንዱን ሰው ይዞታ ከሌላው ሰው ይዞታ ጋር አገጣጥመን ሰፊ እርሻ ለማረስ ስንፈልግ የእያንዳንዱ ሰው የእርሻ መሬት ምን ያህል እንደሆነ ማወቅ አለብን። አለ ከዛ ተለክቶ መርጅ ተደርጎ ነው ወደ ኩታ ገጠም የሚሄደው እና ለዛ ልኬትም አስተዋጽኦ የሚያበረክት ነው ማለት ነው። በስፔስ ዘርፉም በጆ ስፓሻል ዘርፉም አጫጭር ፕሮግራሞችን በመንደፍ ፍላጎት ተኮር የሆኑ አጫጭር ፕሮግራሞችን ተግባራዊ በማድረግ እና የረጅም ጊዜ ስልጠናዎችን በማስተር ስም በፒኤችዲ ፕሮግራሞች ብዙ ስራዎች እየተሰሩ ያለበት ሂደት ነው ያለው። ሌላው እነዚህን የተለያዩ ስራዎች በማጠናከር እና አንድ ላይ በማቀናጀት የተለያዩ የጆ ስፓሻልና የስፔስ መረጃዎችን እያመረትን ያለበት ሂደት ነው ያለ እነዚህ መረጃዎች በሰፊው እየተመረቱ ነው። ተቋማችን እነዚህን መረጃዎች እያመረተ እያደራጀ እየተነተነ መረጃዎችን በማጠናቀር ለተለያዩ ባለድርሻ አካላት እነዚህ መረጃዎች ደርሰው ጥቅም ላይ የሚውሉበትን ከዚያም አልፎ የውሳኔ ሰጪ አካላት እነዚህ መረጃዎች ላይ መሰረት ተደርገው ኤቪደንስ ቤዝድ በሆነ መንገድ ውሳኔዎች እየተሰጡ ያሉበት ሂደት አለና እንግዲህ ከሞላ ጎደል ዘርፉ እነዚህን ስራዎች እያከናወነ የሚገኝበት ሂደት ነው ያለው። የጂኦ ስፓሻል መረጃ በአንድ ሀገር የጤና አገልግሎት ተደራሽነትን ለማጥናትና እቅድን ወደ ተግባር ለመለወጥ ከፍተኛ አስተዋጽኦ እንዳለው የዘርፉ ባለሙያዎች ያስረዳሉ። ሆስፒታሎችን፣ ክሊኒኮችንና ፋርማሲዎችን ጨምሮ የጤና ተቋማት ያሉበትን ቦታ ካርታ ማውጣት በአገልግሎት አሰጣጥ ላይ ያሉ ክፍተቶችን ለማሳየት ይረዳል። ይህ መረጃ የጤና ተቋማት መሠረተ ልማቶችን ለማቀድና አስፈላጊ አገልግሎቶች ፍትሃዊ ተደራሽነት እንዲ ኖራቸው ያስችላል። በተጨማሪም የጂኦስፓሻል መረጃን ከትራንስፖርት አውታር ጋር በማሳለጥ ወደ ጤና ተቋማት የሚወስድ ውጣ ውረድን ለማቅለል ያለው አስተዋጽኦ አይነተኛ ነው። አቶ ከማሁ አብርሃም በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአየር ላይ ቅየሳ መሪ ሥራ አስፈጻሚና ተመራማሪ፣ የጂኦስፓሻል መረጃ በሀገራችን የጤና ተቋማት እየሰጠ ያለውን አገልግሎት እንዲህ ይገልጹታል። ከጤና ሚኒስቴር ጋር ብዙ የምንሰራቸው ስራዎች አሉ። ከነዛ መካከል አሁን በቅርቡ ምን አይነት ጥያቄ መጥቶ ነበረ? ጤና ጣቢያዎች ስርጭት በሀገሪቱ ያው ብዙ ኮንስትራክሽኖች ይሰራሉ፣ ብዙ ስራዎች ይሰራሉ፣ ይገነባሉ ግን ምን ያህል ጤና ጣቢያዎች ኢትዮጵያ ውስጥ እንዳሉ የቴት ቦታ ላይ በብዛት እንዳሉ የቴት ቦታ ላይ ክፍተት እንዳለባቸው በጂኦግራፊ የሚታይ ነገር ያስፈልጋል ውሳኔዎችን ለመወሰን ማለት ነው እና እነዛን ማፕ ማድረግ የማድረግ ጥያቄ መጥቶ ነበር እና እንደ ሳምፕል በተወሰኑ ወረዳዎች ላይ ስራ ተሰርቷል፣ በተወሰኑ ክልሎች ላይ ስራ ተሰርቷል። እሱም በሚመለከት ግን ያን ጤና ጣቢያዎች ብቻ መሰብሰብ ወይም ደግሞ የት ሎኬሽናቸው የት ቦታ መሆኑን ማወቅ ብቻ በቂ አይደለም። የህዝብ ቁጥሩም ወሳኝነት አለው እና ከሲስ ከህዝብ ቁጥር መረጃ ጋር በማቀናጀት አንዳንድ ቦታዎች ከበቂ በላይ የጤና ጣቢያ ስርጭት ያለባቸው ቦታዎች እንዳሉ ታይተዋል እና አንዳንድ ቦታ ደግሞ ዲስትሪቢሽኑን ብቻ ዝም ብሎ ታይቶ ከህዝቡ ቁጥር አንጻር ግን በጣም የሚያንስባቸው ቦታዎችም እንደዚሁ ታይተዋልና ያን ካርታ ስንሰጥ፣ ምንድነው እሱ በኋላ ላይ ለሚደረጉ ከዚህ በኋላ ለሚደረጉ ኮንስትራክሽኖች መረጃን መሰረት ያደረገ እንዲሆን የሚያስችል የአናሊሲስ ካርታ እንደ ግባትነት እንዲጠቀሙ ያስረከብነዋል ማለት ነው። ስለዚህ ከጤና ሚኒስቴር ጋር ከምንሰራቸው ሜጀር ስራዎች መካከል አንደኛው ያጠናቀቅ ነው፣ ይሄን ነው አያይዘውም አቶ ከመሁ ሀገራችን ኢትዮጵያ የጂኦ ስፓሻል መረጃን ለደህንነት ስራ እንዴት እያዋለች እንደሆነም አብራርተውልናል። ከጸጥታ ጋር በሚመለከት አዲስ አበባ ውስጥ በተለይ በጣም ብዙ ብዙ ህዝብም ያለበት ብዙ ኢኮኖሚክ እንቅስቃሴም ያለበት ከተማ እንደመሆኑ ብዙ ወንጀሎችም በተመሳሳይ የሚሰሩበት ከተማ ነው እና ከአዲስ አበባ ፖሊስ ጋር ከፌዴራል ፖሊስ ጋር ይሄንን ማፕ ለማድረግ በጣም ረዥም ጊዜ ይሆነናል። ስራዎችን መስራት ከጀመርን አብዛኛው የሚያገኙዎቹ ሪከርዶች በመዝገብ ላይ በወረቀት ላይ የተጻፉ ናቸው እና ሎኬሽናቸው በብዛት የሚታወቅ አይደለም። ማለት በጽሁፍ እዚህ አካባቢ አጠገብ ምናምን የሚል ነው ያለው። ያንን በትክክል ሎኬት ማድረግ ያስፈልጋል። ሌቱ ጋር ወንጀሎች እየተፈጸሙ እንደሆነ ማለት ነው። ያ ወንጀል ደግሞ ስፔሲፊክ አድርገን ነው ምን፣ በጩቤ ተወግቶ ከሆነ በጩቤ የተወጋበት፣ ተሰርቆ ከሆነ ተሰርቆ፣ ከኪስ ዘረፋ ከሆነ፣ መኪና ዘረፋ ከሆነ፣ እያንዳንዱ የተከሰተ ወንጀል ከወረቀት ላይ ወደ ካርታ የማስፈር ስራ ሰርተናል። ያ ምንድነው የሚጠቅመው? ፖሊሶች አላግባብ ወንጀል የሌለባቸው ቦታዎች ላይ ከሚሰማሩ ወንጀል ወዳለባቸው በብዛት ወንጀል የሚታይባቸው ቦታዎች ላይ ስምሪት እንዲደረግባቸው እንዲደረግ ያስችላል። ያ ካርታ ማለት ነው። በዛም መጠን ደግሞ ሰዎችም ያ ካርታ ዲስፕሌይ ከተደረገ ሰዎችም ጥንቃቄ እንዲያደርጉ በነዚ አካባቢዎች ላይ ምን ምን አይነት ወንጀሎች እንደሚከሰቱ አይተው ሰዓቱም ጭምር ነው። አንዳንዱ በቀን በጠራራ ፀሐይ የሚፈጸሙ ወንጀሎች ይኖራሉ። አንዳንዶች ደግሞ በድብቅ የሚፈጸሙ ቦታዎች አሉ። ለእንደዚ አይነት ለድብቅ ወንጀል የሚመቹ ቦታዎች ይችላሉ። እነዛም በደንብ አድርጎ አይደንቲፋይ አድርጎ ካርታ ላይ ማስቀመጥ ለፖሊሱ፣ ለማህበረሰቡ በጣም ከፍተኛ ጠቀሜታን የሰጠውና የአዲስ አበባ ፖሊስ በተለይ በዚህ ካርታ አሁን መረጃን መሰረት ያደረገ ውሳኔዎች ፖሊሶች ወዴት ላሰማራ ይሄን ያህል ፖሊሶች ደግሞ ወዴት ይሰማሩ የሚለውን አስቦ በመረጃ ተንተርሶ እንዲወስን እገዛ አድርጎለታል ማለት ነው። ይሄንን ደግሞ ወደ ሌሎች ሜጀር ከተማዎች ወደ አዳማ፣ ባህር ዳር፣ መቀሌ፣ እነዚህ እንደዚህ አዋሳ አካባቢዎች ለማስፋት እቅዶች ይዘን እየተንቀሳቀስን ነው ማለት ነው። የስፔስ ሳይንስ እና ጂኦስፓሻል መረጃን ጥቅም ላይ ለማዋል የሀገራትን ትብብር የሚጠይቅ ነው። በዚህም ረገድ ኢትዮጵያ ምን እያከናወነች እንደሆነ ተመራማሪዎቹ በሚከተለው መልኩ ገልጸውታል። ይሄ ዘርፍ በራሱ ትብብርን የሚጠይቅ ነው። እንደ ሀገርም በሀገር ደረጃ እንደ አህጉርም በአህጉር ደረጃ ከዛም አልፎ በዓለም አቀፍ ደረጃ የትብብር ስራዎችን የሚጠይቅ ዘርፍ ነው። ስለዚህ በዓለም ላይ ካሉ የስፔስ ኤጀንሲዎች ጋር በጋራ የሚሰሩ ብዙ ስራዎች አሉ። በጆስፓሻል ዘርፍ የሚሰሩ ትላልቅ ኤጀንሲዎች አሉ። በአለም አቀፍ ደረጃ ከነዚህ ጋርም በጋራ የሚሰሩ ብዙ ስራዎች አሉ። ከሚሰሩ ስራዎች መካከል አንደኛ ባለሙያዎችን ወደ እነዚህ ስፔስ ኤጀንሲዎች ወይም ጆስፓሻል ኤጀንሲዎች በመላክ የልምድ ልውውጥ እንዲያደርጉ ይደረጋል። እነዚህ ታላላቅ የዓለም አቀፍ ኤጀንሲዎች በሚያዘጋጇቸው አውደ ጥናቶች፣ ወርክሾፖች፣ ሴሚናሮች ባለሙያዎች በተገኘው አጋጣሚ እየተገኙ የልምድ ልውውጥ ወይም ልምድ እንዲቀስሙ የሚደረጉበት ሂደት አለ። ከዛም አልፎ እንግዲህ አንዳንድ ስራዎች በሚታሰቡበት ወይም በሚሰሩበት ጊዜ ከነዚህ ተቋማት ጋር በጋራ የሚሰሩ ስራዎች አሉና ና ይሄ ነው በደንብ ይህን ሊያክል ደረጃ ብለን ቆጥረን ባናስቀምጠውም የተጀማመሩ ነገሮች አሉ። እነዚህን የተጀማመሩ ስራዎችን በመያዝ ወደፊት እያሰፋ ናቸው የምንሄድበት ሂደት ነው ያለው ያው፣ ልክ እንደ ስፔሱ ዘርፍ የጆስ ፓሻል ዘርፍም ከድንበር ዘለል ነገሮች ይበዙታል። የግድ አሁን ለምሳሌ እነዚህ መሬት ላይ የምንገነባቸው የመሬት መቆጣጠሪያ ነጥቦች የምንላቸው ኢትዮጵያ የባህር ሎክድ እንደመሆኗ ከባህር ተነስተው የሚሰሩ ስራዎች አሉ። እነዚህ መቆጣጠሪያ ነጥቦች ለመስራት እና የግድ ከአካባቢው አገሮች ጋር ተባብሮ የሚሰሩ ስራዎች አሉ እና በዛ መሰረት በጆስ ፓሻል ዘርፍ ኢስት አፍሪካ አካባቢ ካሉ ሁሉም ሀገራት ጋር በትብብር የምንሰራቸው ስራዎች አሉ። እንዲሁም ከዓለም አቀፍ ያው እንግዲህ ቴክኖሎጂዎች የሚመጡት ከተለያዩ ቦታዎች ስለሆኑ ከተለያዩ ዓለም አቀፍ ድርጅቶች ጋርም እንደዚሁ በጋራ ሆነን ነው የምንሰራው ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቢ አይሉ ነኝ። ከሌሎች የኢቢሲ ኤፍኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ